በቀድሞ የጎጃም ክፍለ ሀገር በኃላፊነት የሰሩት አቶ ሸቶ አለሙ ላይ የቀረበውን ክስ የሚመለከተው ፍርድ ቤት ዛሬ ጠዋቱን ችሎት ነበረው። በዛሬው የችሎት ውሎ ምን ምን ጉዳዮች ተነሱ? በዛሬው ችሎት አቃቤ ሕጉ አጠቃላይ ያለውን ማስረጃ አንድ መቶ ገጽ በላይ ይሆናል፣ ያንን ለፍርድ ቤቱ እያስረዳ ነበረ። የቪዲዮ ምስሎች እንዲሁም የምስክሮቹን ቃል ሰመራይዝ እያደረጉ አቅርበዋል። የምሁራንን የሂዩማን ራይትስ ዋች እንደ ፕሮፌሰር አቢንክ ያሉ የአምነስቲ ኢንተርናሽናል ያተወክሱ ታደሰ ማስረጃዎችንም እንደዚህ በድጋሚ አቅርበዋል። አቶ እሸቱ ወይንም ደግሞ መቶ አለቃ እሸቱ እዛ በስልጣን ላይ በነበሩበት ጊዜ የነበሩ አንዳንድ መረጃዎችን ከድምፅ ሳይቀር በቴሌፎን ተጠልፎ የተሰማ ድምፅ ሳይቀር አቅርበዋል እንግዲህ በስልክ ተጠልፎ የተሰማ ድምፅ ያሉኝ ኢትዮጵያ በነበሩ ጊዜ የተደረገ ነው ወይስ እዚህ ኔዘርላንድስ ከመጡ በኋላ ኔዘርላንድ ከመጡ በኋላ ነው ጉዳዩ እንግዲህ ይሄ ክሱ ከተመሰረተ ወይም ክሱ ከተጀመረ አምስት አመት ነው የፈጀው በዛ መሀል ውስጥ እሳቸውን ይከታተሏቸው ነበረ የኔዘርላንድ የወንጀል ምርመራ ቡድን በስልክ ቸው ሲናገሩ የተለመጠ መረጃ እንደሚያሳየው ከሆነ እኔ ሰው የደርግ እንግዲህ ዋናው በተለይ ደግሞ ስልሳ የሚያህሉ ሚኒስትሮች በተገደሉ ጊዜ የተናገሩትን መረጃ ሁሉ አግኝተናል የለውም ብለው እዚህ ፍርድ ቤት ሊናገሩ እንጂ እኛ ጋር መረጃው አለ መረጃውን መስማት ይችላል ብለው ነው የተናገሩት። እና ዋና ያነሱት ነገር ምንድን ነው አሁን ሰባ አምስት ሰው ተገደለ የሚለው ነገር ሳይሆን ቁጥሩ ሳይሆን ሰባ አምስት ጊዜ አንድ ሰው እያሉ ነው ያስረዱ የነበረው። ምክንያቱም እነዚህ የሚ ሲያዩት ግሩፕን አይደለም በግለሰብ ደረጃ እንደዚህ እያሉ በግለሰብ ነው ሁሉን ነገር ያነሱ የነበረው። ሶስት መቶ በላይ የተጎዱ ወገኖች አሉ፣ በዚህ በወንጀሉ ላይ ተጠቀሱት ማለት ነው። ከዛ ውስጥ እንግዲህ እያንዳንዱን ነው አንዳንድ ብለን ማንሳት ያለብን እንጂ ሶስት መቶ ብለን ማንሳት የለብንም ብለው የሚናገሩ የነበሩት በግለሰብ ደረጃ እንግዲህ። አለም አቀፍ የዜና አውታሮች በአቶ እሸቱ ላይ ክሱን ያቀረበው አቃቤ ህግ ዛሬ የቅጣት አስተያየት እንደሚያቀርብ ገልጸው ነበረ የተባለ ነገር አለ። በዚህ ጉዳይ ላይ አ እንግዲህ አሁን በሂደት ላይ ነው ያለው። የመሀል ዳኛዋ ሴቷ እንደተናገሩት ከሆነ መረጃዎቹ በጣም ብዙ ከመሆናቸው እና አንደኛ ሁለተኛ ጉዳዩ ደግሞ ትንሽ ኮምፕሌክስ ወይንም ደግሞ ትንሽ ግራ የሚያጋባ ነገር ነው። ለምን የኔዘርላንድ ሕግ እንደዚህ አይነት ወንጀልን የሚያስተናግድበት አንቀጽ የለውም እና ምንድን ነው እያደረጉ ያሉት አቃቤ ሕጎቹ ይሄ አለም አቀፍ ወንጀልን ወደ ወደ ሀገር ወንጀል የሚያመጣውን አንቀጽ እየጠቀሱ እያዳቀሉ ስለሚሰሩ ያንን ነገር እንግዲህ ለማስማማት ህጎችን መጥቀስ አለባቸው እና አሁን በዚህ ነው ረጅም ስለሆነ ወደ ነገ ሊተላለፍ ይችላል የውሳኔ ሀሳቡ ብለዋል። እንግዲህ እየጠበቅን ያለ ነው። ቅድም እርስዎም እንደጠቀሱት ባለፈው ሳምንት በነበሩ ችሎቶች በቀይ ሽብር ወቅት ጉዳት የደረሰባቸው ምስክሮች ቀርበው ቃላቸውን ሰጥተዋል። በወቅቱ በደል ደርሶብናል የሚሉ ኢትዮጵያውያን ፍትህ ሊሰጠን ይገባል በማለት ሲጠይቁም ተደምጠዋል። ዛሬስ በችሎቱ ታዳሚያን ዘንድ የነበረው ስሜት ምን ይመስላል? ዛሬ እንግዲህ ምስክሮቹ ሄደዋል በሙሉ ወደ የሀገራቸው ሄደዋል። ዛሬ የነበሩት ታዳሚዎች ከአለም አቀፍ ሚዲያ ወይም ጋዜጠኞች የተወጣጡ ናቸው። ችሎቱ ሙሉ ነበረ እና ተማሪዎች ደግሞ ጉዳዩን ለመከታተል የመጡ ተማሪዎች ችሎቱን ሞልተዋል እና የኢትዮጵያን ታሪክ በተለይ ደግሞ ከአስራ ዘጠኝ መቶ ሰባ ስምንት እንደ አውሮፓ አቆጣጠር ያለውን በስፋት እያብራሩ ይናገሩ ነበር። አንደኛው ከአቃቢዎች ህጓ አንደኛው ሴትዮ የነበረውን የፖለቲካ አስተላለፍ እና ምን ምን ፓርቲዎች እንደነበሩ ማን በምን ጊዜ ስልጣን ላይ እንደነበረ እና እንዴት አድርገው አጠቃላይ የኢትዮጵያን የአብዎች ሲመሩት የነበሩት የደርግ ባለስልጣናት እንዴት አድርገው ወጣቱን እንደጨረሱና በምን መንገድ እንደጨረሱ የምሁራንን ዘገባዎች ያን እየጠቀሱ ነው ሲያሰሙ የነበረው እና ሰዎች በጣም በትልቅ ተመስሶ ነበር ሲሰሙ የነበሩት ጋዜጠኞች በግጥ ፊልም አንሳት ካርድ ስልስናው ግን የፕሬስ ካርድ ያላቸው ሰዎች ድምፁን ይቀዱ ነበረ። በኢትዮጵያኖችስ ዘንድ በችሎቱ ታዳሚዋን ኢትዮጵያውያን ዘንድ የነበረው ስሜት ኢትዮጵያኖች ብዙ የሉም ዛ በዛሬ ሁለት ሰዎች ብቻ ነው ያየሁት። ሌሎቹ ዛሬ አል ለምንድን ነው ብዬ ብጠይቅ አንዳንዶቹ አቶ ሸቱ ሲያዩአቸው ስሜታዊ ይሆናሉ እና ያንን ስሜት መቆጣጠር ስለማይችሉ መምጣት እንዳልፈለጉ ነው የተነገረኝ። አቶ ክንፎ አሰፋ ለሰጡን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።